በደቡብ ጀርመን በምትገኘዋ ትንሿ የባየር ፌዴራዊ ግዛት የፍራይላሲንግ ከተማ ውስጥ የሚኖሩት ወይዘሮ ሬጊና ፒለር በቀላሉ የሚደናገጡ ሰው አይደሉም። በቤተሰባቸው የተክል ቦታ የሚመረተውን አትክልት በመሸጥ ተግባር በመሰማራት ሕይወታቸውን ይመራሉ። እስከ ቅርብ ጊዜ በፊትም ድረስ ገበያቸው ጥሩ ነበር የሚካሄደው ካለፉት ሳምንታት ወዲህ ግን በሀምሳኛዎቹ ዓመታት መጨረሻ የሚገኙት ሬጊና ፒለር ገበያው ቀዝቀዝ በማለቱ ስጋት አድሮባቸዋል። ሁኔታዎች እንዲህ እንዳሁኑ ተበላሽተው እንደማያውቁ ነው ፒለር የሚናገሩት። በአሁኑ ጊዜ ለመሸመት የሚመጡት የኦስትሪያ ዜጎች በጣም ጥቂት ናቸው። ስለዚህ ገበያችን ከግማሽ በላይ ዝቅ ብሏል። ለዚሁ የገበያ መቀዛቀዝ ምክንያት የሆነው በጀርመንና በኦስትሪያ መካከል ከጥቂት ጊዜያት በፊት እንደገና ስራ ላይ የዋለው የድንበር ቁጥጥርና በሰበቡ የተከተለው መዘዝ ነው። ባለፈው መስከረም ወር ብቻ 225000 ስደተኞች ደቡብ ጀርመን እየገቡ ሲሆን ከነዚህም ብዙዎቹ ጀርመንን ከኦስትሪያ ጋር በሚያዋስነው ድንበር ላይ በምትገኘውና 15ሺህ ገደማ ነዋሪ ባላት ትንሿ የባየር ፌዴራዊ ግዛት ፍራይ ላሲንግ ከተማ በኩል ነው እና በየሳምንቱ መጨረሻ ወደ ከተማይቱ በአማካይ እስከ 150 ስደተኛ የሚገባበት ሁኔታ ከከተማይቱ አቅም በላይ በመሆኑ ጀርመናውያኑ የከተማ የሰማይቱ ባለስልጣናት ከፌዴራዊው መንግስት እርዳታ መጠየቅ ነበረባቸው። ጥቂት ቆይቶም ከባየር አስተዳደር ግፊት ያረፈባቸው የጀርመን ሀገር አስተዳደር ሚኒስትር ቶማስ ዴሜዚየር ባለፈው መስከረም ወር መጀመሪያ ገደማ ጠንካራ እርምጃ በመውሰድ ከኦስትሪያ ጋር በሚያዋስነው የሀገራቸው ድንበር ላይ የቪዛ ቁጥጥሩን እንደገና አስተዋውቀዋል። የዚሁ ድንበር ቁጥጥር ዓላማ ወደ ጀርመን በመጉረፍ ላይ ያለውን ስደተኛ መመዝገብና በመላይቱ ሀገር በሚገኙ የመቀበያ ጣቢያዎች ማከፋፈል የሚቻልበትን ድርጊት እውን ማድረግ ነው። ይኸው ቁጥጥር ግን በአካባቢው ኢኮኖሚያዊ እንቅስቃሴ ላይ ከባድ መዘዝ ማስከተሉ አልቀረም። በፍራይላሲንግና በኦስትሪያ የዛልስቦርግ ከተማ መካከል የባቡር ግንኙነት ተቋርጧል። ከዚህ ሌላም በፈጣኑ አውራ ጎዳና ላይ ተጠናክሮ በቀጠለው የቪዛ ቁጥጥር የተነሳ የትራፊኩ መጨናነቅ ተጨማሪ ችግር ማስከተሉን ስጋት ያደረባቸው የልብስ መሸጫ ሱቅ ያላቸው ወይዘሮ አንከ ደምሪክ ገልጸዋል። በድንበር ቁጥጥሩ የተነሳ ወደ ሱቃችን የሚመጣው የደንበኛ ቁጥር በአንድ ሶስተኛ ቀንሷል። ይህም ትልቅ ክስረት አስከትሏል። ለነገሩ የዛልስቡርግ ደንበኞች አስተማማኝ ደንበኞች ናቸው። የምንኖረው በነሱ ነው። ለዚህ ግን የድንበሩ ቁጥጥር ብቻውን ሙሉ ለሙሉ ተጠያቂ አይደለም። የአካባቢው ነዋሪዎች እንደሚሉት የመገናኛ ብዙሃንም በከፊል ተጠያቂ ናቸው። የስደተኞቹ ጎርፍ በአካባቢው ትልቅ ቀውስ አስከትሏል እያሉ ሁኔታውን እያባባሱ እንደሚዘግቡና ደንበኞቻቸውን እንደሚያስደነግጡ ነው ነጋዴዎቹ አንከ ደምሪህና ሬጊና ፒልኸር የገለጹት። ምንም እንኳን በየቀኑ በሺዎች የሚቆጠሩ ስደተኞች ፍራይላሲንግ ከተማ ቢገቡም የአካባቢው ነዋሪ ከከተማይቱ አስተዳደር ጋር በሚያደርገው ትብብርና በሚሰጠው አገልግሎት የተነሳ ቀውስ እንዳይፈጠር ድርሻ ማበርከቱን የአረንጓዴዎቹ ፓርቲ አባል በርንሃርት ሲመርማን አስረድተዋል። የከተማይቱ ሁኔታ አንድም ቀውስ አይታይበትም፣ በቅጡ የተደራጀ ነው። ፖሊስ ግብረሰናይ ድርጅቶች ካሪታስና ቀይ መስቀል እንዲሁም ለመርዳት የተዘጋጁ በጎ አድራጊዎች በአንድነት በጥሩ የትብብር መንፈስ እየሰሩ ነው።